ሸዋሮቢት ውስጥ ስድስት ሰዎች መገደላቸውን ነዋሪዎች ተናገሩ በአማራ ክልል ሰሜን ሸዋ ዞን ሸዋሮቢት ከተማ ውስጥ ለተቃውሞ በወጡ ነዋሪዎችና በክልሉ የጸጥታ ኃይሎች መካከል በተፈጠረ ግጭት የስድስት ሰዎች ህይወት ማለፉን ነው ነዋሪዎቹ ያመለከቱት ሰሞኑን በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ውስጥ በአማራ ተወላጆች ላይ የተፈጸመውን ጥቃት በመቃወም ባለፈው ሐሙስ ሰኔ 23፣ 2014 ዓ.ም የተካሄደውን ሰልፍ አስተባብረዋል የተባሉ ሰዎች መታሰራቸውን ተከትሎ ነው ግጭቱ የተቀሰቀሰው። እንደ ነዋሪዎቹ ገለጣ፣ የአሜሪካ ድምፅ ያነጋገራቸው አንድ ልጅ የሞተባቸው አባት ልጃቸው ከመንግስት የጸጥታ ኃይሎች በተተኮሰ ጥይት ተገድሏል ነው ያሉት። ጉዳዩን በቀጥታ ይመለከታቸዋል ከተባሉት የሰሜን ሸዋ ዞን አስተዳደር ቢሮ መረጃ ለማግኘት ሞክረን ለጊዜው አልተሳካም። መስፍን አራጌ ነው ያጠናቀረው። ወለጋ ውስጥ የደረሰውን የአማራ ተወላጆች ግድያ እናወግዛለን የሚል መፈክር የያዙ የሸዋሮቢት ከተማ ነዋሪዎች ሐሙስ ሰኔ 23 2014 ዓ ምት ከተማው ውስጥ ሰላማዊ ሰልፍ አድርገው እንደነበር ነዋሪዎቹ ይናገራሉ። በማግስቱ አርብ ሰልፉን አስተባብረዋል የተባሉ ሁለት ግለሰቦች መታሰራቸውን ተከትሎ ነዋሪዎቹ የይፈቱልን ጥያቄ ይዘው ከክልሉ የጸጥታ ኃይሎች ጋር ግጭት ውስጥ ገብተው እንደነበር ያነጋገርናቸው ነዋሪዎች ገልጸዋል። አቶ እሸቱ በለጠ የተባሉ የከተማ ነዋሪ 18 ዓመት ልጃቸው አንዷ አለምሸቱ ከጸጥታ ኃይሎች በተተኮሰ ጥይት ሕይወቱ ማረፉን ይናገራሉ። የማ ቤት ብሎ ነው። ማታ እንግዲህ ያው ጓደኛ ጠርቶት ከቤት ወጣ ወደ ከተማ፣ ያው ሄዱ ተሰባስበው። የታሰሩ ሰዎች ነበሩ። በዚሁ በአማራ ደም እየተነገደ ነው እና አማሮች የታሰሩ ይፈትልንበት ብለው ሲጠይቁ፣ እኛን ተሳም በማለት ይፈትል እያሉ ድምጻቸውን ሲያሰሙ በዛ ምክንያት ነው እንግዲህ ወድድም ብለው አንሄድም ካልተፈቱ በማለት በዛ ምክንያት ያው ህይወታቸውን አሳልፈው እዛው እንደሞቱ ነው እኛ የምናውቀው። ልጆ የሚሰጡትን አስክሬኑን እንዴት አገኙ? በጀናዛ ጣቢያም ሆነ በይፋት ሆስፒታልም ሆነ በየቦታ ሄድን፣ ጠየቅን። እዚህ የለም አሉን። እንደገና ታችኛው መንግስቱ ሆስፒታል ወረድን። የተመቱትን ለብቻው እያሳከሙ ያንን ሄጄ አስክሬን ክፍል ከብ መጀመሪያ ልጅ ነው ከኝ ተገኘ ከሱም መሀልም ራሱ ወደ ከሶስት አሉ ከኔ ልጅ አራት ሬሳዎች ጎን ለጎን ተኝተው አገኘኋቸው እም የማውቀው ነገር የለም። ጭራሽ ሰዎችንም እንደ መሳት እንድደርስ ደርሼ ነበር። አቶ እሸቱ የልጃቸው አሟሟት ሀዘናቸውን እንዳከፋው ተናግረዋል። በጣም የእግር ሰዓት ነው። መኖር አይበለው። በቃ የማማከረኝ የቤቱንም የሚመራውም በሱ አይለም። በቃ እሱ ከየለ በቃ እንደጠፋ እቆጥረዋለሁ። ውብ አለም አጥናው የተባሉ ሌላ አስተያየት ሰጪ የሚያሳድጉትና የአንድ አያት ልጆች መሆናቸውን የሚናገሩለት ንጋት ጥበብ የተባለ የአስራ ስድስት ዓመት ወጣት በተተኮሰበት ጥይት እንደሞት አስረድተዋል። ወጣቱ የአስራ አንደኛ ክፍል ተማሪ ነበር ብለዋል። ትምህርት ቤት ብሎ ከጓደኞቹ ጋር እዛ ተሰብስበዋል። ሲት ወር የለያየ ይሄዳል መሰለኝ። እዛ ያላየውም እዛ መሄዱን ያደራ ልጅ ነበረ። ልክ የሄደው ከመሸነው ወዲያው ምሽት ላይ አርብ ዕለት ማታ ትደውልለት ለት እየመጣሁ ነው አለኝ። ለካ ፈርቶ ነው እዛ ነኝ እንዳይልኝ በሶሎና ምናምን ብዬ ወዲያው ስልኩን ዘጋሁኝ። ከመሸ ነበረ ቤቱ የገባሁት። ከአስር ደቂቃ በኋላ ወዲያው ተኩስ ተጀመረ። ከዛ ወዲያው ስደውል ደንግጬ ስደውል ተመትቻለሁ አለው። ድረሽልኝ አለኝ። ሄድኩኝ ባለቤቴን አስከትዬ እና ያው ዙሪያውን መሳሪያ ተጠምዶ ነበረ። እኔም ደነገጥኩኝ በጣም እዛ ቁሚ ምናምን ትናሉን አንገጫበሩን፣ እና እኛንም ትናሉን። ከዛ በቃ እናስነሳም አሉኝ። አረ ያደራ ልጅ ነው አረ ደሙ እየፈሰሰ ነው አረ ህጻን ልጅ ነው ተማሪ ነው ህጻን ልጅ ነው ማግባታቸው ሰለሞኑ ስላቸው አይቻልም ምናምን አሉ። ወይዘሮ ወጣቱን ወደ ሕክምና ለማድረስ በመከልከላቸው እና ደም ስለፈሰሰው ህይወቱ እንዳለፈች ነው የዘረዘሩት። በማግስቱ የተጎዳውን ወጣት በተለያዩ የጤና ተቋማት ውስጥ ማፈላለጋቸውን ጠቁመው በመጨረሻም በሸዋ ሮቢት መጀመሪያ ደረጃ ሆስፒታል ውስጥ አስከሬኑን አግኝተው ቤተሰቦቻቸው ጋር እንደቀበሩት ጠቅሰዋል። ወገን በወገኑ ላይ ይህን ያህል መጨከን የለበትም። በጊዜ መበተን ይችሉ ነበር። በቃ እነዛ ልጆች ትንንሽ ልጆች ናቸው። አሁን የኔ ብትይው የአስራ ስድስት የሚያመል ልጅ ነው። ሌሎቹም እንዲሁ ታሱ የማይሻሉ እንዲሁ ምናምን ትንንሽ ልጆች ስለሆኑ፣ በዛ ላይ ብዙ ንጹሀን ጭምር አልቀዋል። ይሄን ሁሉ ከማድረግ እስከሚመሽ ዝም ከማለት በጊዜው መበተን በቃ በዱላ ምንም እየመቱ ዱላ ሰው አይገልም አይደል እንዴ? እየመቱ ቢያባረሯቸው፣ ጥይት ወይም ወደ ላይ ቢተኩሱ። ስማቸውን መግለጽ ያልፈልጉ የከተማ ነዋሪ በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ውስጥ ባለፈው ሐሙስ የደረሰውን ግድያ በማውገዝ ሰላማዊ ሰልፍ መደረጉን አስታውሰው፣ በሰላም የተጠናቀቀው ሰልፍ በማግስቱ መልኩን እንደቀየረ ይጠቁማሉ። ቅዳሜ አካባቢ ነበረ መነሻው። ያው በፊት ሰላማዊ ሰልፍ ነበረ። ከስድስት ቀን በፊት አካባቢ ወለጋ አካባቢ የተፈጠረውን ችግር መነሻ አድርጎ ማህበረሰቡ ያንን ድምጽ ለመሆን ስለሞቱ ሰዎች አካባቢ ላይ ስለፈጠረ ስለተፈጠረው ችግር ወለጋ አካባቢ ያንን ድምጽ ለመሆን ሰላማዊ ሰልፍ ወጥተው ነበረ ከዚያም በኋላ በሰላም ነው ወጥተው የገቡት ምንም ችግር አልተፈጠረም በሰላማዊ ሰልፉ ቀን ከዚያ እንግዲህ በማግስቱ አካባቢ የተወሰኑ ወጣቶች ይህንን ሰላማዊ ሰልፍ መርታቸዋል ቅስቅሳቸዋል በሚል ስሜት ይመስለኛል ያው ታሰሩ ይመስለኛል አንድ ሁለት ወጣቶች ታስረዋል እና ለምን ታሰሩ ነው እንደገና የባሰው በማግስቱ የመንግስት ታጣቂዎች ወሰዱት በተባለው እርምጃም ከስድስት የማያንሱ ሰዎች መሞታቸውን ተናግረዋል ከተማዋ ጠባብ ነች የስማችን መጠቀስም ሆነ የድምጻችን መቀረጽ ለድህን ደህንነታችን ያሰጋናል ያሉ የከተማ ነዋሪዎች ግን የሟቾቹን ቁጥር ከፍ ያደርጉታል። ከሟቾቹ ውስጥ ይብቃ ገለታ፣ ንጋት ጥበብ ጌታሁን የሚባሉና ሌሎችም እንደሚገኙበት ጠቁመው ከ16 እስከ 25 ባለው የዕድሜ ክልል የሚገኙ ተማሪዎች መሆናቸውን አስታውቀዋል። ከሟቾቹ ውስጥም አንድ ሴት እንደምትገኝበት ታውቋል። የቆሰሉት በአቅራቢያው ወደሚገኙ የጤና ተቋማት የተላኩ መሆናቸውን ያስታወሱት አስተያየት ሰጫዎች ሕክምና በመውሰድ ላይ ያሉም የሞቱ መኖራቸውን ገልጸዋል። ከሸዋሮቢት መ ጀመሪያ ደረጃ ሆስፒታል ሜዲካል ዳይሬክተር ስለ ጉዳዩ መረጃ ለማግኘት የስልክ ሙከራ አድርገን ስልካቸው ከተነሳ በኋላ ተቋርጧል። መልሰን ለመደወል ስንሞክርም ስልካቸው በመዘጋቱ ጥረታችን ለጊዜው አልተሳካም። በጸጥታ ኃይሎቹና በታጠቁ የአካባቢው ነዋሪዎች መካከል የተኩስ ልውውጥ እንደነበር የጠቆሙት አስተያየት ሰጪዎች ከህሟቾቹ ውስጥም የልዩ ኃይል አባላት እንደሚገኙበት ተናግረዋል። ከተማዋ ዛሬ አንጻራዊ ሰላም እንዳላት፣ ተዘግተው የነበሩ አገልግሎት ሰጪ ተቋማት እንደተከፈቱ አስተያየት ሰጪዎቹ ለአሜሪካ ድምጽ አስረድተዋል። የታጠቁ የመንግስት የጸጥታ ኃይሎች በአካባቢው በስፋት መሰማራታቸውን ተከትሎ ግን አሁንም ፍርሃት እንዳለባቸው ተናግረዋል። በድምፅ አስተያየታቸውን የሰጡን የከተማዋ ነዋሪም ከተማዋ ወደ ሰላማዊ እንቅስቃሴ መመለሷን አረጋግጠው የተፈጠረው ችግር ቀድሞውኑ መከሰት የማይገባው ነበር ይላሉ። ያን ድምፅ ህት መጥፋት አልነበረበት። ጉዳዩ ቀላል ነው። ሰው በሰላም ወጥቶ ድምፁን አሰምቶ መግባትን የፈለገው ወጥቶ ገብቷል። ምንም ቅሬታ፣ ምንም ችግር ሳይፈጠር በሰላም ከገባ በኋላ እንግዲህ እነኛ ወጣቶች መታሰራቸው ነው ትልቅ ችግር የሆነው። መታሰር አልነበረባቸውም። ደኔ ግል እይታዬ ነው። ባይታሰሩ የሰው ህይወትም ሊያልፍ አይችልም ነበር። አሁን የሚታየ ነገር ምንድን ነው? ሁሉም ስሜታዊ በመንግስቱም ስሜታዊ፣ ወጣቱም ስሜታዊ፣ ማህበረሰቡ ሁሉም ስሜታዊ ሆን በሰል ብሎ የሚመለከት ሰው ጠፋ። ማህበረሰቡ ብዙ ችግር ላይ ነው ያለው፣ እዚህ የኑሮ ውድነቱ ያስቸግሮታል፣ ብዙ ነገር ተጨናንቆ ነው ያለው። ነው ምንም ውስጥ የሌሉበት አካላት ናቸው እየተጎዱ ያሉት። ና እንደ ህግ ማስከበር ምንም ቢሆን በአግባቡ መሆን ያበረበት የነበሩ ጉዳዩ በቀጥታ ይመለከታቸዋል የተባሉት የሰሜን ሸዋ ዞን አስተዳደር ና ብደህንነት መምሪያ በስራቸው ለሚገኙት የሸዋ ጓሮ ቤት ከተማ አስተዳደር ሰላምና ደህንነት ጽህፈት ቤት ኃላፊ እንዳለ ገብረ ምህደን ያስተላለፉን ሲሆን አቶ እንዳለ ግን ሐዘን ላይ መቀመጣቸውን ጠቅሰው ዝርዝር መረጃዎችን ከመስጠት ተቆጥበዋል። በአካባቢው ተፈጥሮ የነበረው ችግር በህብረተሰቡ ከፍተኛ በሆነ ርብርብ በሃይማኖት አባቶች እና አብዛኛው ህዝብም ከህግ ጎን በመሆኑ የተፈጠረው ችግር ተረጋግቶ አሁን ከተማው ወደነበረበት ሰላማዊ ሁኔታ ተመልሷል። በቃ ወደፊት እንደዚህ አይነት ችግር እንዳይፈጠር ህብረተሰቡን አዋይተ ህብረተሰቡ ከህግ ጎን እንደሚቆም የሞተው ጉዳት በተመለከተ አጣርተን የምንናገር ይሆናል። እስካሁን የሞተ የቆሰለ አለ እሱን አጣርተን በሂደት የምናሳውቅ። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኮሚሽን ሊቀመንበር ቤቲ ሙሩንጊ ኢትዮጵያ የሰብአዊ ጥቃቶችንና የጥቃቶችን መባባስ እየተለማመደች መምጣቷን በመግለጽ ማሳሰቢያ መስጠታቸውን አሶሽትድ ፕሬስ ሰሞኑን አስነብበው ነበር። ሊቀመንበሯ የኢትዮጵያ መንግስት በሚያስተዳድረው ግዛት ውስጥ የሚፈጸሙ ሰብአዊ ጥሰቶችን የማስቆምና አጥፊዎችን ለ የህግ የማቅረብ ኃላፊነት እንዳለበት አሳስበዋል። በወቅቱ ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።